But it is clear that the two of them had gone down the dark path of radicalization a perverted interpretation of Islam that calls for war against America and the West, they stockpiled assault We're weapons, ammunition, America and ፕሬዚዳንት ባራክ ኦባማ በትናንትናው ዕለት ለህዝባቸው በቴሌቪዥን ካሰሙት በጸረ ሽብር ዘመቻ ላይ ካተኮረ አብይ ንግግራቸው የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ዜናም አለን። ሪዮት አለሙ በዋሽንግተን የአክብሮት ስነ ስርዓት ተከናወነላት። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ከምሽቱ ዜና መካከል ደግሞ አሉላ ዛሬ ዜና ብዙ የለንም ምክንያቱም ደግሞ ተላላይና ሰውታ በአሁኑ ሰዓት መግለጽ አለብን። አርዕስ ዜና የሚነበባለ ዋናው ግን የዩናይትድ ስቴትስ ሽብር ፈጠራ ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዝዳንት ኦባማ አሜሪካውያን ለፍርሃት እንዳይንበረከኩ ጥሪ አሰምተዋል። የቀድሞው የደቡብ ሱዳን ፕሬዝዳንት ሪቅ ማቻር ታማኝ የሆኑ ሽምቅ ተዋጊዎች ሁለት መቶ ስልሳ ሁለት ሰዎች የሚገኝበት የመጀመሪያው ልዩ ቡድን ከጋምቤላ ኢትዮጵያ በመጪው ቅዳሜ ይነሳል። ሁለተኛው ደግሞ ቡድን ሶስት መቶ ሰላሳ ዘጠኝ ሰዎች ያሉበት ታሳ ስምንት አስራ አንድና አስራ ሁለት እንደሚንቀሳቀስ ታውቋል። ዘገባ ነበረን ከአዲስ አበባ በመብራት ምክንያት ለዛሬ አይቀርብም። ነገር ግን ሰፋ ያለው የእስክንድር ዘገባ ይቀጥላል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክብረን አድማጮቻችን ሰኞ ህዳር 27 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና አዲሱ አበበ፣ አቀናባሪያችን ንጉሱ ታምሬ፣ ከስርጭት መሀንዲሱ ጋራ ቤል ባር በጋር አብረን እናመሻለን እስከ አራት ሰዓት መልካም ምሽት ከ ዋና ዋና ዜናዎች መካከል ቀደም ሲል እንደገለጥኩት ዛሬ የመብራት ችግር ወይም ኤሌክትሪክ ስለሌለን ብዙ አዳዲስ ዜናዎች የሉንም፣ ግን ያሉንን በተቻለ መጠን ያጠናቀርነውን እናሰማለን። የዩናይት ስቴትስ ሽብር ፈጠራን ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዚዳንት ኦባማ አሜሪካውያን ለፍርሃት እንዳይንበረከኩ ጥሪ ያሰምተዋል። ፕሬዚዳንቱን ትናንት ምሽት ላይ ለህዝባቸው በቴሌቪዥን በቀጥታ ባደረጉት ንግግር ሀገሪቱን ደህንነት አስጠብቃችኋል ያሏቸው ስልጣኖች በዝርዝር ተናግረዋል። የካሊፎርኒያዊቱ ሳን በርናርዲኖ ውስጥ የተፈጸመው ጅምላ ግድያ በእስላማዊ መንግስት ቡድን የሚባለው የተነሳሳ እንደሆነ መርማሪዎች ያመኑበት የሽብር አድራጎት ነው ብለውታል። ፕሬዚዳንቱ አሜሪካ በሽብር ፈጣሪዎች ላይ ጫናዋን እያበረታች በመጣች መጠን ስጋቶቹም ገጽታቸውን እያቀያየሩ እየመጡ ናቸው ብለዋል። ዩናይትድ ስቴትስ ኢራቅና ሶሪያ ውስጥ በእስላማዊ መንግስት ቡድን ላይ ጫና ማሳደሯን እንደምትቀጥል ቃል የገቡት ፕሬዚዳንት ኦባማ ጽንፈኞቹን ድል ለመንሳት በዩናይትድ ስቴትስ የሚመራውን ጥምረት ይበልጥ እየገነቡና እያጠናከሩ እንደሚቀጥሉ፣ ለሶሪያ ቀውስም የፖለቲካ መፍትሄ ለመፈለግ እንደሚጥሩ ተናግረዋል። አብይ ርዕሳችን በዚህ ላይ ትንታኔ ይኖረዋል። ቀደም ሲል እንዳልኩት የደቡብ ሱዳን ፕሬዚዳንት የቀድሞ ማለት ነው ሪክ ማቻር ታማኞች 262 ልዩ ቡድን በመጪው ቅዳሜ ከጋምቤላ ኢትዮጵያ ይንቀሳቀሳል። ሁለተኛው ደግሞ 339 ሰዎች ያሉበት ታህሳስ 8፣ 11 ና 12 ይንቀሳቀሳል ተብሏል። መጽሔታችን ሊዘግብ ወይም ከአዲስ አበባ ያገኘነውን ዘገባ ማቅረብ አልቻልንም በኤሌክትሪክ ባለመኖሩ የተነሳ ነገር ግን ይህ የሱዳን የደቡብ ሱዳን ጉዳይ በስፋት ይቀርባል። ሌላ ካለን ከምሽቱ ዜና መካከል በየመን የእርስ በርስ ጦርነት ምክንያት የሚደረገው ሰላማዊ ድርድር በመጪው እንደ አውሮፓ አቆጣጠር ታህሳስ አስራ አምስት እንደሚጀመር በተባበሩት መንግስታት ልዩ ልኡኩ መናገራቸው ታውቋል። ከዚህ ሌላ በሚቀጥለው ግማሽ ሰዓት ውስጥ ደግሞ አዳዲስ ዜና እንዳመቸን ስናገኝ እናቀርባለን። ለሰዓቱ ያለን ዜና ለጊዜው ይሄው ነው። አድማጮቻችን መልካም ምሽት። አሁን ሰዓት ያለን ይመስላል። ቅድም ጠቆም ጠቆም አድርገሃል የመብራት ነገር በኢትዮጵያ እንደሚታወቀው እኛ ጋር አለ ያልክ ይመስላል። የገጠመን ቴክኒክ ችግር ለአድማጮች ገና ስንገባ ጀምሮ ጭለማ ቤት ነው ያገኘነው። ቆይቶ መብራት ጠፋ፣ ግን መኪናው አይሰሩም፣ ማለትም ኮምፒውተሮች አይሰሩም። ዜና ማውጣት አልቻልንም። ማተም ታይፕ ያደረግነውንም ማተም አልቻልንም። ዛሬ ትንሽ ለአሜሪካ እንግዳም የሚመስላቸው ለአሜሪካ እንግዳ የሚመስላቸው አይነት ለአድማጮቻችን እንዴት ነው አሜሪካን ማገራሉ? እንዲህ ሊሉን ይችላሉ። ብቻ የተለመደን ባይሆን የቴክኒክ ችግሮቹ ተደራርበው ገጥመውናል። በርከት ያሉ ዘገባዎችና ቅንብሮች ይዘናል። እንደ ቅደም ተከተላቸውም ባይሆን ሁኔታዎችን እንዳመቹን እናቀርባለን። ጀመሪያው የዕለቱ ብ ርዕስ የደረሰልን ይመስላል። እኔ እናንተ ማስታወቂያውን እናቅርብ። ሰለሞን ፋታ እንዲያገኝ የገባ ነው ሰለሞን አባተ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበድና አዲሱ አበበ ነን። አሁን ቀደም ብለን እንደጠቀምነው ወደ ዕለቱ አቢይ ርእስ ነው የምናመራው። የዩናይትድ ስቴትስ ሽብር ፈጠራን ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዚዳንት ባራክ ኦባማ አሜሪካውያን ለፍርሃት እንዳይንበረከኩ ጥሪ አሰምተዋል። ፕሬዚዳንቱ ትላንት ምሽት ላይ ለህዝባቸው በቴሌቪዥን በቀጥታ ስርጭት ባሰሙት በዚህ ንግግራቸው የሀገሪቱ ደህንነት የሀገሪቱን ደህንነት አስጠብቅባቸዋለሁ ያሏቸውን ስልቶች በዝርዝር አስረድተዋል። የዋይት ሀውስ ዘጋቢያችን ሜሪ አሊስ ሳሊናስ ያጠናቀረችውን ዘገባ ሰለሞን አባተ ይዞ ቀርበዋል። የካሊፎርኒያዊቱ ሳን በርናርዲኖ ውስጥ የተፈጸመውን ጅምላ ግድያ የሽብር አድራጎት ብለውታል ፕሬዚደንት ኦባማ። በእስላማዊ መንግስት ቡድን የተነሳሳ እንደሆነ መርማሪዎች ያመኑበት የሽብር አድራጎት እንደሆነ ነው የተነገረው። በአሜሪካዊው ሰኢድ ፋሩቅና በፓኪስታኗ ተወላጅ በሆነችው ሚስቱ ታሽፊን ማሊክ የተፈጸመ ግድያ ነው። ፕሬዚደንት ኦባማ ግድያውን ያነሳሳው ምን እንደሆነ ሲናገሩ እንዲህ ብለዋል። That the two of them have, had gone down the dark path of radicalization, embracing a perverted interpretation of Islam that calls for war against America and. <laughs> <West>. <laughs> ይህ የሽብር አድራጎት ነው። ይሁን እንጂ የሳን በርናርዲኖ ጥቃት በአንድ ኃይል የታዘዘ ይሁን ወይም የአንዳች ግዝፈት ያለው ሴራ አካል ለመናገር መርማሪዎች እስካሁን ማስረጃ ለማግኘታቸውን ፕሬዚደንቱ አመልክተዋል። አሜሪካ በሽብር ፈጣሪዎች ላይ ጫናዋን እያበረታች በመጣች መጠን ስጋቶቹም ገጽታቸውን እየቀያየሩ እየመጡ ናቸው ብለዋል ኦባማ። Terrorists turned to less complicated acts of violence. በመስከረም 1994 ዓ.ም የተፈጸመብንን የመሰለ ጥቃት ለመመከት ያለን ብቃት ይበልጥ እየተወሳሰበ በመጣ መጠን፣ ሽብርተኞቹ ለመፈጸም ቀለል ወዳሉ በእኛ ማህበረሰቦች ውስጥ ወደ ተለመዱት አይነት መደዳ ግድያዎች እያዘነበሉ ነው United States. ኢራቅና ሶሪያ ውስጥ በእስላማዊው መንግስት ቡድን ላይ ጫና ማሳደሯን እንደምትቀጥል ቃል የገቡት ፕሬዚደንት ኦባማ ጽንፈኞቹን ድል ለመንሳት በዩናይትድ ስቴትስ የሚመራውን ጥምረት ይበልጥ እየገነቡና እያጠናከሩ እንደሚቀጥሉ፣ ለሶሪያ ቀውስም የፖለቲካ መፍትሄ ለመፈለግ እንደሚጥሩ ተናግረዋል። ሚስት ወይም ባል ከማግባት ጋር የተያያዘው ትዳር ከመመስረት ጋር የተያያዘው የቪዛ መርሃ ግብር እንደገና እንዲፈተሽ ጠይቀዋል። ፕሬዚደንት ኦባማ በሀገራቸው በሌላ በኩል ግን እነዚህን ጥቃቶች ለማስቆም ኦባማ ስልቶቻቸውን መለወጥ እንደሚኖርባቸው የጆርጅ ታውን ዩኒቨርሲቲው የጸጥታ ጥናቶች ማዕከል የደህንነት ተንታኝ ኒኮላስ ፓላሪኖ ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ መክረዋል። አሜሪካ ውስጥም ይሁን በዓለም ዙሪያ የትም ቦታ ያለ ሽብር ፈጣሪ መሳሪያ ማግኘት ከፈለገ ያገኛል። አንድ ሽብር ፈጣሪ ቤቱ ውስጥ ቦምብ ወይም ማንኛውንም ፈንጂ መስራት ከፈለገ ሊያደርገው አይሳ ነው። እስካሁን እየተካሄዱ ያሉ ድብደባዎችን የአሜሪካው የጦር ኃይሎች ጠቅላይ አዛዥ በራሳቸው ስልጣን እያዘዙ መቆየታቸውን ተናግረው በሽብር ፈጣሪዎች ላይ በሚካሄደው ዘመቻ የጦር ኃይሉን ማንቀሳቀስ እንዲችሉ የተወካዮች ምክር ቤቱ እንዲያጸድቅላቸው በድጋሚ ጠይቀዋል። ኦባማ እንደ ሳን በርናርዲኖ አይነት ሌላ ጥቃት እንዳይፈጸም ኦባማ ስልቶቻቸውን በተከታታይ እየፈተሹ እንደሚለዋውጡና የአሜሪካን ሕዝብ ደህንነት ለማረጋገጥ በሚያደርጉት ጥረት እንደሚገፉ በዚሁ የትናንት ምሽት ንግግራቸው ቃል ገብተዋል። አድማጮቻችን የዕለቱን አብይ ርዕስ ነበር ያደመጣችሁ። ቀደም ሲል ሶሎሞን ስለ ቪዛ አንስቶ ነበር። አዎ ማተም አቃተን እንጂ አንዱ ዜናችን የዩናይትድ ስቴትስ ባለስልጣናት ቪዛ አሰጣጥን በተመለከተ ሁለት አማራጭ አቅርበዋል። አንዱ ይሄ ኬዋን የሚባለው እጮኛሞች፣ አሜሪካ ዜግነት ያላቸው ሰዎች እጮኛዎቻቸው ወደ አሜሪካ የሚያመጡበት ኬዋን ቪዛ እንደገና እንዲመረመር ሌላው ደግሞ ይሄ ከ38 ሀገሮች በንግድና በቱሪዝም የሚመጡትና ዘጠና ቀን የሚቆዩበት ይሄ ዌቨር የሚባለውን ቪዛ ወይም ማድረጊያ ወይም ማቅለያ እሱን እንደገና እንዲጤን። ይሄ ሁሉ እንግዲህ ምንድን ነው፣ ከሽብር ጋር የተያያዘ የአሜሪካውን ያልሆኑ ወይም አሜሪካውን ሆነው ሽብርተኞችን ከውጭ በአድያ መጡ አገሪቱን እና ህዝቡ ላይ የሚፈጽሙትን ጥቃት ለማድረግ ነው እና ዜና ነበረ። ነገ በስፋት እንመለስበታለን፣ በስፋት እንመለሳለን። ኋላ ላይ እየደረሱንም እንደምናስተናግድ ቅደም ተከትላቸውን ባንጠብቅም ፕሮግራሞች እና ዘገባዎች አሉን። አድማጮች ቀደም ብለን እንደጠቆምን ነው እናቀርባለን። ታዲያ አሁን በሁለተኛው አጋማሽ ላይ ይቀርብ የነበረውን ሳምንታዊ ስፖርት ዝግጅት ነው የምናሰማችሁ። አዘጋጅና አቅራቢ ሰለሞን ክፍሌ እዚህ ስቱዲዮችን አለ። እንደምን አመሽታችሁልኛል! የተከበራችሁ አድማጮቼ ለሁለት ዓመት ግድም በወሊድ ምክንያት ከዓለም አቀፍ ውድድሮች ርቃ የቆየችው አትሌት መሠረት ደፋር በተመለሰች በመጀመሪያው ዕለት አሸንፋለች በአምስት ሺህ። ስለ ኦሊምፒክ ሻምፒዮናዋ መሠረት ደፋር አጭር ዘገባ ይኖረናል። በእግር ኳስ ዩጋንዳ የሴካፋን ዋንጫ ለአስራ አራተኛ ጊዜ ያነሳችበትን ዜናም ይዘናል። አብራችሁን ጦ ሆላንድ ውስጥ በተደረገው የ15 ኪሎ ሜትር የጎዳና ሩጫ አትሌት መሠረት ደፋር ርቀቱን 50 ደቂቃ አራት ሴኮንድ በሆነ ጊዜ ሸፍና አሸንፋለች። ሁለተኛና ሶስተኛ የወጡትም የሆላንድና የኬንያ አትሌቶች ናቸው። መሠረት ደፋር ላለፉት ሁለት ዓመታት ከአራት ወር ጊዜ በወሊድ ምክንያት ከኢንተርናሽናል ውድድሮች ርቃ መቆየቷ ይታወሳል። በሌላ የሩጫ ስፖርት ዜና የቀድሞው የዓለም ሬኮርድ ባለቤት ኬንያዊው ፓትሪክ ማካዎ የትላንቱን የፉኮካ ጃፓን ማራቶን ሻምፒዮና በተሳካ ሁኔታ ተከላክሏል። ሁለት ዜሮ ስምንት አስራ ስምንት ነው የገባበት ጊዜ። ሌላው ኢትዮጵያዊ አትሌት ጸጋ የከበደ እንደ አውሮፓን ዘመን አቆጣጠር በሁለት ሺ ስምንት እና በሁለት ሺ ዘጠኝ በተከታታይ በዚህ የጎዳና ሩጫ ውድድር ካሸነፈ ወዲህ ፓትሪክ ማካኦ በተመሳሳይ ለሁለት ተከታታይ ዓመታት ሲያሸንፍ የመጀመሪያው አትሌት ሆኗል። በመጪው ዓመት በሁለት ሰዓት ከዜሮ አምስት ደቂቃ ርቀቱን ለመሸፈን እፈልጋለሁ ያለው የሰላሳ አንድ ዓመቱ ማካኦ ከተሳካልኝ ለዕድሜ በጣም ጥሩ ይሆናል ብሏል። በጃፓኑ ማራቶን ሁለተኛ ኢትዮጵያ፣ ሶስተኛ ኬንያ ሆነዋል። አድማጮች፣ የማራቶን ዜና ከተነሳ እንደ አውሮፓውያን ዘመን አቆጣጠር ከ1977 እስከ 1987 ባሉት አስር ዓመታት ጊዜ ውስጥ በአስር ያህል የማራቶን ሩጫ ውድድሮች ኢትዮጵያን በመወከል በአብዛኞቹ በአንደኛነት ያጠናቀቀው ዝነኛው አትሌት ሻምበል ከበደ ባልቻ ታሟል። ነዋሪነቱ በአሁኑ ጊዜ ቶሮንቶ ካናዳ የሆነው ሻምበል ከበደ ባልቻ በአቴንስ ግሪክ፣ በዳካር ሴኔጋል፣ በሞንትሪያል ካናዳ፣ በሄልሲንኪ ፊንላንድ፣ በሞስኩ ሶቪየት ኅብረት፣ በካይሮና ናይሮቢ ማራቶኖች ተሳትፎ በሁሉም ከአንደኛ እስከ ሦስተኛ በመውጣት በርካታ ድሎችን ያስመዘገበ ታላቅ አትሌት ነው። አትሌት ከበደ ባልቻ በአሁኑ ጊዜ በሆስፒታል የሕክምና እርዳታ እየተደረገለት መሆኑን ለአድማጮቻችን እንድንገልጽ የጠየቁን አቶ ፍሳሐ አበበ ወልደ ማርያም ይባላሉ። እናመሰግናለን። ሁኔታውን እየደወልን እንከታተላለን። እግዜር ይማርልን። በሌላ የአትሌቲክስ ዜና የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር የሥነ ምግባር ኮሚሽን ሦስት ከፍተኛ የኬንያ አትሌቲክስ ባለሥልጣናትን ከሥራ አግዷል። የቀረቡባቸው ክሶች ከናይኪ የስፖንሰር ማድረጊያ ገንዘብ ተቀብለው ለግል ጥቅማቸው አውለዋል፣ ስፖርተኞች የጉልበት ሰጪ መድኃኒቶችን እንዳይጠቀሙ የሚያደረገውን ቁጥጥር አዛብተዋል፣ የሚሉ ናቸው። ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር የሥነ ምግባር ኮሚሽን ለስፖርቱ በአንድነት መቆየት ሲባል ያገዳቸው የኬንያ ከፍተኛ አትሌቲክስ ባለሥልጣናት ፕሬዚዳንቱ አዛያ ኪፕላጋት፣ ምክትላቸውና የዓለሙ ፌዴሬሽኖች ምክር ቤት አባል ዴቪድ ኦኬዮ እና የቀድሞ የገንዘብ ያዥ ጆዜፍ ኪኒዋ ናቸው። በእግር ኳስ በኢትዮጵያ ለሁለት ሳምንት ሲስተናገድ የቆየው ሰላሳ ስምንተኛው የምስራቅና መካከለኛ አፍሪካ ሻምፒዮና አስቀድሞም እንደተጠበቀው በዩጋንዳ ብሔራዊ ቡድን አሸናፊነት ተጠናቋል። ሻምፒዮናው ከኤርትራ በስተቀር የማላዊን ቡድን በተጋባዥነት እንግድነት ጨምሮ የአስራ ሁለት ሀገሮች ብሔራዊ ቲሞችን አሳትፏል። ከትላንት በስቲያ ለፍጻሜ የደረሱት የዩጋንዳና ሩዋንዳ ቡድኖች ሲሆኑ ለማሸነፍ ተመጣጣኝና ጠንካራ ፉክክር አሳይተዋል። የዩጋንዳ ቡድን አሸናፊ የሆነበትን አንድ ጎል በ13ኛው ደቂቃ ላይ አስቆጥሮ ነው። በዚያ ውጤት የወጡት የሩዋንዳ ቡድንም አሸንፎ ለመውጣት ከፍተኛ ጥረት አሳይቷል። ከዚህኛው ጨዋታ ቀደም ሲል ኢትዮጵያና ሱዳን ለደረጃ ተጫውተው መደበኛውን የጨዋታ ጊዜ አንድ ለአንድ ጨርሰዋል። አሸናፊውን ለመለየት በተሰጠ ፍጹም ቅጣት ምት የኢትዮጵያ ቡድን አራት ለሶስት በአጠቃላይ አምስት ለአራት አሸናፊነት የነሐስ ሜዳሊያና የአስር ሺህ ዶላር ሽልማት አግኝቷል። የዩጋንዳ ቡድን ከሻምፒዮናው ዋንጫ በተጨማሪ ሰላሳ ሺህ ዶላር ሲያገኝ የሩዋንዳ ቡድን ድርሻውን ሀያ ሺህ ዶላር ወስዷል። ኢትዮጵያ ይህን ውድድር እንድታዘጋጅ የተደረገው በመርሃ ግብር ተረኝነት ሳይሆን ሩዋንዳ በቅርቡ የፓን አፍሪካ ዋንጫ አዘጋጅ መሆኗን ተከትሎ ተደራራቢ ጫና እንዳይፈጠርባት በማሰብ መሆኑ ታውቋል። የምሥራቅና መካከለኛው አፍሪካ ሻምፒዮና ተጠናክሮ ከቀጠለበት ከ1970 ወዲህ የዩጋንዳ ብሔራዊ ቡድን ከትላንት በስቲያ አዲስ አበባ ላይ ያነሳውን ጨምሮ ዋንጫ ሲያገኝ ለ14ኛ ጊዜ መሆኑ ነው። ኬንያ ስድስቴ፣ ኢትዮጵያ አራት ጊዜ ዋንጫውን ወስደዋል። የዘንድሮው የሴካፋ ውድድሮች በተመልካች ተራቁቶ መታየታቸውን ታዛቢዎች ይናገራሉ። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰለሞን እናመሰግናለን። የመብራት መጥፋት ወይም የኮምፒውተር ችግር አላስቸገረውም ለስፖርት ፕሮግራም ጊዜ ስትልን ሰለሞን እናመሰግናለሁ። አድማጮች፣ ይህ ፕሮግራም ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው የሚተላለፍላችሁ። አሁን እሰጥ አገባ በወቅታዊ ርዕስ የኢትዮጵያ ፖለቲካ ጉዳይ ዙሪያ የተጀመረ ተከታታይ ክርክር ነው። አዲሱ ትቀጥል። አዎ። የኢትዮጵያ መንግስት በአገሪቱ የተለያዩ መስሪያ ቤቶች ውስጥ የተንሰራፋውን የሙስና አሰራር አስመልክቶ በምርመራ ደረሱበት ያለውን ያጠናቀረበትን ዘገባ ይፋ ያደረገበትን ጨምሮ በተለያዩ ሰሞንኛ ጉዳዮች ላይ ያጠነጠነው ክርክር አድማጮችን በሚጋብዙ መጪውን ጊዜ በሚቃኙ ጭብጦች ይቋጫል። ተከራካሪዎቹ አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአደግን ፖሊሲዎች በመከላከል ወይም በመደገፍ አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናትና ስራ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጻፍም ይታወቃሉ። እሳቸው ደግሞ አቶ መሐሪን በመሞገት ይከራከራሉ። አሉ አከራከራቸው ቀጥሎ። መልካም የምሽቱም ሁለት እሰጥ አገባ የሀሳብ ፍስቱን ለመቀጠል ያስችል ዘንድ ታዲያ ቀደም ብሎ ለተነሳ አንድ ነጥብ አቶ ፈቃድ የሰጡት ምላሽ በማስታወስ ነው የሚጀምረው። አሁን አቶ ማሪ ፋንስ በደንብ ነው ስሰማው የነበረውና ሙሉ በሙሉ አሁን ወቀሳውንም ምኑንም የሚያደርጉት ተቃዋሚዎች ላይ ነው። ተቃዋሚዎች የጨዋታውን ሕግ አይቀበሉም። ሕገ መንግሥቱን አይቀበሉም። ሀሳብን የመግለጽ መብት አላቸው እውነቴን ነው። አንድም እንኳን በስህተት እንኳን አመልጧቸው ከመንግስት በኩል ያሉትን ችግሮች ከገዢው ፓርቲ በኩል ያሉትን ችግሮች ለማንሳት እንኳን አልሞከሩም። እዛ አገር ስላሉ ምናልባት ይፈሩ ይሆናል። አይደን ነው ግን ይህን ይህንን መታዘቤን ልንገራቸው ብዬ ነው። ኢትዮጵያ ውስጥ ህገ መንግስቱን የማያከብረው መንግስት ነው ገዢውም ፓርቲ ነው። የፖለቲካ ጨዋታ ህጎች ይወጣሉ። ያንን ጨዋታ ህግ የሚያፈርሰውም መንግስትም ነው። ተቃዋሚዎች የሚወቀሱበት ነገር ቢኖርም እንኳን በአብዛኛው የአንድ ዴሞክራሲያዊ የሆነ የፖለቲካ ከባቢ ኤንቫይሮመንት እንዳይፈጠር ያደረገው ገዢው ፓርቲ ነው። ሙሉ ለሙሉ የመቆጣጠር በጣም ሄጂሞኒስቲክ የሆነ የጠቅላይ ገዥነት አይነት ባህሪ ያለው መንግስት ሁኔታ ባለበት ተቃዋሚዎች በሚዋከቡበት ሁኔታ መሪዎቻቸው በረባ ባልረባው የሚታሰሩበት ሁኔታ አሁን ከምርጫው በፊት የነበረውን ሁኔታ አሁን የምርጫውም ውጤት ተቃዋሚዎች ተከፋፍለው ነው እንጂ ድምፁን መቶ በመቶ ያገኘው ቀጥተኛና ዴሞክራሲያዊ ምርጫ ነው ሊሉን ነው የሞከሩት። አቶ ማሀሪ በጣም ያሳዝን ነው። ቢካዝ ይሄ አለም ሁላችንም ህሊና ያለን ሰዎች ነን። ይህንን ታዝበናል። ለምን እንደሆነ ይህንን ከገዢው ፓርቲ ጀምሮ ሁላችንም የምናውቀው ነገር ነው። እዛ ሀገር ውስጥ ዴሞክራሲያዊ የሆነ የፖለቲካ ድባብ የለም። በሰላም መንገድ ችግርን መፍታት ሁላችንም የምንመርጠው ነገር ነው። እኔ እዛ ሀገር ውስጥ ለፖለቲካ ትግል አንድ ሰው እንዲሞት አልፈልግም። በግጭት መንገድ ችግሩን ለመፍታት ተማረው ወደዛ የሄዱ እየሄዱ ያሉ ሀይሎች የፖለቲካ ሁኔታው የፈጠረው ይመስለኛል። እና በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የአገሪቱን የፖለቲካ ሁኔታዎች መቀየርና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። ይሄ ምናልባትም ለመጨረሻው ጥያቄ የሚያንደረድረን ይመስለኛል። አቶ ፈቃደ ጀመር አድርገውታል። በሰላማዊ መንገድ ዲሞክራሲያዊ ስርዓት መገንባቱን አስፈላጊነት ሁለታችሁም ትስማማላችሁ። አሁን ባለውና ወይም ደግሞ በተደረጉት ሁኔታዎች ላይ ልዩነቶቻችሁ በእነሱ ነጥቦች ላይ ነው እና በሰላማዊ መንገድ የሚደረግ የፖለቲካ እንቅስቃሴ ትርጉም እንዲኖረው የኢትዮጵያውያንን ሕይወት ማሻሻል እንዲችል በየበኩላችሁ ምን መሆን አለበት? መፍትሄ ይጠቁሙ። እስኪ አቶ ፈቃደ ጀምረውታልና እርሶን ላስቀድም። የትኛው አማራጭ ትርጉም ሊኖረው ይችላል ይላሉ? ሰላም እንዲመጣ ከድህነት ህብረተሰብ እንዲወጣ ራስን በነጻነት የመግለጽ መብት እንዲያገኝ ምን አይነት መንገዶች ትርጉም ያለው ለውጥ ለማምጣት ይችላሉ? በአዎንታው የሚጠቅሟቸውን ሀሳቦች ይፈንጥቁ። አዎ እንዳልከው የአገር ደህ አገር ነው ብዙ መለወጥ ያለበት ነገር እንዳለ ይሰማናል። ነገር ግን ግጭት የጦርነት መንገድ እስካለ ድረስ ወደ ባሰ ድህነት ውስጥ ነው የምንገባው ስለዚህም አሁን ላለውም ድህነታችን ምንጩ ሀገራችን ላይ የነበረው የዚህ የግጭት አዙሪት ነው እና ግጭትን ማስወገድ እና ሰላማዊ የፖለቲካ ኤንቫይሮመንት ድባብ መፍጠር በሀገሪቱ ላይ በጣም በጣም አስፈላጊ ነገር ነው ሲሪየስ የሆነ ፖሊሲ ማውጣት ይሄ በጣም አስፈላጊ ነገር ነው ለሰላም የሚሆን ዝም ብሎ ሰላም እፈልጋለሁ እና እኔ ባልኩ መንገድ ግባ እና ነው ሰላም በዚህ ሀገር ውስጥ የሚኖረው የሚል ነገር አይደለም ሰጥቶ መቀበል። አሁን ሙሉ ለሙሉ በጣም የቁጥጥር በሽታ ያለበት አይነት መንግስት ሁሉን ነገር ከላይ እስከታች ካልተቆጣጠርኩ ሞቼ እገኛለሁ የሚል አይነት የመንግስት ስርዓት ባለበት ሁኔታ፣ እንዲሁም አሁን የብሄረሰብን ችግር በመፍታት በታሪካችን ታይቶ በማይታወቅ ሁኔታ የአንድ ብሔር የቲፒኤልፍ የበላይነት ባለበት ሁኔታ እና ግልጽነት በሌለበት ሁኔታ፣ ሀሳብን በነጻ መግለጽ እንደ ወንጀል በሚቆጠርበት ሁኔታ የሀገሪቱን ችግሮች ከግጭት በመለሰ ሰላማዊ መንገድ ለመፍታት ብዙ ችግሮች ይኖራሉ። የምኞት ነገር አይደለም። ሲሪየስ የሆነ ከባድ የሆነ ቆራጥ የሆነ ምርጫ መምረጥ እና መወሰንን ይጠይቃል። ሰላማዊ መፍትሄ መልካም ሀሳቦቹ ሌሎች ሀሳቦችን የሚወልዱ ናቸው። ሌሎች ጥያቄዎችም አሉ። ከጊዜ አንፃር ግን ታት ስላለብን የመጨረሻውን እድል ለዛሬው ክርክር ለአቶ መሀሪ ልስጥ። አቶ መሀሪ መፍትሄ ይጠቁሙ። በውጪ ያሉትም ጭምር በተቃዋሚው ጎራ የተሰለፉ ተገፍተን ነው፣ ሌላ ምርጫዎች ሁሉ ጠፍቶ ነው። ኃይልንም ይላሉ አንዳንድ ድርጅቶች ያነጋገር ናቸው። እነሱ ሁሉ የሚሳተፉበት አዎንታ የሆነ ለውጥ እንዲመጣ፣ በእርግጥ ኢህአዴግ ይሄ ሰላማዊ መፍትሄ ይበጃል አገሪቱ አማራጭ ነው ካለ ምን በተጨባጭ ማድረግ አለበት? ያው ቀድ የአቶ ፈቃድን እኔም ላይ እንትን ያደረጉት ያስገርሞኛል። እኔ ጠግሽ አይደለም እያወራ ያለት ተቃዋሚዎች አይደለም እየወቀስክ ያለሁት። የራሳቸው ችግርም ማየት አልቻሉም። አሁንም የቲፒኤልኤፍ የበላይነት አለ፣ የአንድ ብሔር የበላይነት አለ። ይሄንን ከጥላቻ የመነጨ ካልሆነ መስተከር ነው አይታየኝም። የቱ ጋር እንዳለ ለምንድ ነው ከጥላቻ የመነጨው ይሄ መብራራት አለ። ትልቅ ክስ ነው። ለምንድ ነው ጥላቻ የሚሆነው ይሄንን መረጃ አቅርቦ ማስረዳት ከተቻለ እኔ አይታየኝም። አሁን ቲፒኤልኤፍ ገዥ ኢህአዴግ ነው ገዥ ፓርቲ ያለው ያው የፖለቲካ ሴት አፉን እያዩት ነው። በሀገር አቀፍ ደረጃ ያለው እና ቤት ለው ወደዛ ሊሄዱ እንደቻሉ ነው የግራ ይገባኝ። ኤኒዌይስ ወደ እንትኑ ልመጣ ደረጃ መስጠት እችላለሁ። ጥላቻ ምናምን የሚለውን ነገር በጣም የምጸየፈው ቃል ስለሆነ ለምንድን ነው አንድ ፓርቲ ላይ አንድ ብሔር ላይ ፎከስ የሚያደርጉት? አሁን ያለው የሀገሪቱ የስልጣን ክፍፍልም የመንግስት መዋቅርም እያዩት ቲፒኤልኤፍ ብቻ የሚባለው ለምንድን ነው? ያንን ስለሚገርመኝ ነው። ከእርስዎ ብቻ አይደለም ከብዙ ሰዎች የምሰማው። የምናየው መረጃ የሚያሳየው ሲሪየስ የሆኑ የፖለቲካ ተቋማትን በሀገሪቱ ውስጥ የሚቆጣጠረው ቲፒኤልኤፍ መሆኑን ስለምናይ ነው። ይሄ መረጃ ነው። ይህንን ማስተባበል አንድ ነገር ነው። መልካም፣ ይሄ ምናልባትም ሌላ የክርክር መድረክ ይጠይቃል። ግራና ቀኝ ለተነሱት ሀሳቦች በጠበቀ መንፈስም ቢሆን እንድትፈነጥቁ ብቻ ነው። እዛ ላይ ምንድነው ማለት የምፈልገው ኔ እቺ ሀገር አሁን ትራንዚሽን ላይ ነች። የኢኮኖሚ እድገት ጉዞ አለ፣ የተያዘው የዲሞክራሲ ግንባታ አለ። ይቀረዋል እኔ የተሟላ ዴሞክራሲ ገንብታ በእኛ ሀገር ይቀርና በሌሎች ሀገሮችም ይቀረዋል። እኩል እድል የሚሰጥ ዲሞክራሲያዊ ሂደትና አሰራር ግን ብለው ያምናሉ? አለ ግን ብለው ያምናሉ። አዎ አዎ፣ ኮንሰንሰስ ስላልፈጠርን ህገ መንግስት ለመቀየር የሚፈልግ ህገ መንግስትን መለወጥ የሚፈልግ ያለውን ስርዓት መለወጥ የሚፈልግ ኮራና ያለውን ስርዓት ደግሞ ማስቀጠል የሚፈልጉ ሁለት ሀይሎች ጫፍ የሆነው እየተጓተቱ ስለሆነ የገመድ ጉተታ ትግል ስለሆነ እንጂ ወደ መሀል መምጣት ከቻልን፣ አለ ህገ መንግስታዊ ስርዓቱን ተከትለን ያሉትን አሰራሮች የፖለቲካ ምህዳሩን ተጠቅመን መታገል እንችላለን። ሊያታግል የሚችል ሁኔታ አለ ብዬ ነው የማምነው። ይሉቅን ኮንሰንሰስ ያልፈጠር ነው መግባባት። በአማርኛ እንዲሉ መግባባት አዎ፣ ሀገራዊ መግባባት አልፈጠርንም። በህገ መንግስታችን ሀገራዊ መግባባት አልፈጠርንም። ሀገራችን የተከተለችው ባለው የሀገር አንድነት ግንባታ መግባባት አልፈጠርንም። ሀገራችን ልትከተለው ስለሚገባው የፖለቲካ ኢኮኖሚ አስተሳሰብ ወይ ስትራቴጂ እና ፖሊሲ መግባባት አልፈጠርንም። ሌላ ሀገሮች እኮ መግባባት ፈጥረዋል። መልካም በእነኚህ አበይት በሚባሉ የአንድን አገር አቅጣጫ በሚወስኑ ጉዳይ ዙሪያ አገራዊ መግባባት ከሌለ ለምን ያ መግባባት እንዲፈጠር አይሰራም ለዚህስ የመሪው ድርሻ የማን ነው እንደምልን መሪው የመሪው ቦታ መጫወት ያለበት ያው ያልኩ ነው መንግስት በመንግስትነት ደረጃ ያለው ገዢው ፓርቲ ነው ቅድሚያ መጫወት የሚችለው ግን ደግሞ የዜሮ ድምር ውጤት ፖለቲካ ሲመጣ መንግስትም ኮምፕሮማይዝ የማያደርጋቸው ነገሮች አብዛኛው የሀገራችን ህዝቦች የተቀበለው ህገ መንግስት አለ። አብዛኛው የሀገራችን ህዝቦች የረኩበትና የተቀበሉት ህብረ ብሔራዊ የሀገር አንድነት የሀገር ግንባታ ወይ የአንድነት ግንባታ ሂደት አለ። ወደዚህ መምጣት ያልቻለው እኔ እንደሚመስለኝ ያንን የድሮው ፍራስ ሲያራምዱት የነበሩት ወይም ደግሞ ብዙሀነትና ልዩነት ናቸው ስለ የሚሄድን ስርአት መቀበል የማይፈልጉ ሀይሎች ነው። ሌላ ገመድ ይዘው እየወጠሩ ያለ ብዙሀኑን የያዘው ፓርቲ ኢህአዴግ እኮ በየትኛውም ሀገር ብትሄድ አሁን እየተከተለ ያለው ስርአትና አሁን እያስቀጠለ ያለው ህገ መንግስታዊ ስርአት ተቀባይነት አለው፣ በአብዛኞቹ ብሄሮች፣ በአብዛኞቹ ሀይማኖት። ሌላ በዲሞክራሲ ሂዶች ስትሄድ ከነዚህ ከፍተኛ ወይም ደግሞ ትላልቅ እሺዎች ውጭ የሆኑ ከእነሱ በታች ያሉት የተለያዩ ችግሮች ወይ የተለያዩ ልዩነቶች ሊኖሩ ይችላሉ። በብዛት ግን አብዛኛው የሀገሪቱ ብሄር ብሄረሰቦችና የሀገሪቱ ሀይማኖቶች ወይም የተለያየ የህብረተሰብ ክፍሎች ይህንን ተቀባይነት አላቸው፣ ገቢ ሀሳብ ሆነዋል ማለት ነው። ስለዚህ ያኛው የጠፋውን ወይ የወደቀውን የተሸነፈውን ስርዓት መልስ አለው እያለ እየታገለ ያለው ሀይል ሪያሊቲውን ለመቀበል ያለበት ኢሉዥን ውስጥ መኖር የለበት። አሸናፊው ሀሳብ ይህንን ሀሳብ ሆኖ ተፈጥሯል። ወደዚህ ሀሳብ ነው መምጣት መቻል። ሀገራችን ሽግግር ውስጥ ነው ያለችው አሁን እንደምንለው፣ ልማታዊ ዲሞክራሲያዊ ሀገር ሆና አትቀጥልም። ትራንስፎርሜሽን ሲረጋገ ዲሞክራሲ ወይም ደግሞ ሊበራል ዲሞክራሲ ትሆናለች። እዛ እስክንሄድ ድረስ ያለንን የሀገራችን ችግር ለመፍታት የሚያስችለን ጉዞ ማፋጠንና መተጋገር ነው ያለብን። መንግስት ዋነኛ ሚና ይጫወታል። ተቃዋሚዎች ደግሞ ለሀገሪቱ በጎ ከሚያስቡ ሀይሎች ጋር ችግር ከመሞቅ እዚህ ላይ መጥተው መስዋዕት መክፈል መቻል አለብህ። መልካም የክርክር ሀሳቦቻችሁን ግራና ቀኝ አድማጮች የሚከታተሏቸው በየበኩላቸው የሚነጋገሩባቸው እንደሚሆን ተስፋ አድርጋለሁ። አቶ ፈቃደ፣ አቶ መሀሪ ጠንከር ያለ ትችት ባቀረቡበት ህወሓት በበላይነት ገኑ ሁሉም ፈጣሪ ስለሆነ ነው ያሉበትን ማስረጃ አለ ብለዋል። በእሱን እንቋጭ ባጭሩ። አዎ ይሄ እኔ የምለው ብቻ አይደለም። በአደባባይ ኢትዮጵያ ውስጥ የፖለቲካ ስልጣንን የሚወስኑትን ሀይሎች በተለይ ሚሊተሪውን የደህንነቱን ተቋም በተለይ ሚሊተሪውን የሚቆጣጠሩት የቲፒኤልኤፍ አባል የነበሩ ናቸው። የምናየውን መረጃ የሚያሳየው ይሄን ይሄንን ነው። ይሄ ለእኔ የእኩልነትን ምልክት አይደለም። መጀመሪያ ላይ ይገባኛል ደርግ በተወገድበት ሰሞን እና ከዛ ባሉት ጥቂት አመታት ውስጥ ከዛ በኋላ አሁን ሀያ አምስት አመት ከሞላ በኋላ እንደዚህ አይነት የብሔረሰብ ኮምፖዚሽን ባለበት የፓወር ማዕከሎች በሆኑት ቦታዎች ይቅርታ ዲለ አተፈቀደ ውትድ ነው እኮ መሪት ነው። ዝም ብሎ የሚመጣ አይደለም፣ ሂደት ነው የሚመጣው። አሁን ጀነራሎች ሳሉ እላይ ላይ ከማን ከዜሮ ተነስተህ ጀነራል በአንድ ቀን ማድረግ አትችልም። በሀያ አምስት ዓመት ውስጥ ጀነራል የወላይታ የኦሮሞ ወይም የአማራ ማፍራት ያቅታል? ቢያንስ ቢያንስ ለባላንስ የሚሆን እያልኩት እኮ ነው። አሁን ያንን ለማፍራት አሁን በተለይ እሱ ማየት ያልፈለጉት አንባለ ትፔኤልኤፍ ህገ መንግስት ከጸደቀ በኋላ የብሄር ተዋጽኦ ለማለት ለማለ ኮሎኔሎች የነበሩ ጀነራሎች የነበሩ የብሔር ተዋጽኦ ለማድረግ ተብሎ እኮ ማርጋቸው የተቀነሳል። በጣም የራሳም ሲሺ በላይ ቲፒኤልኤፍ። እኔ ወንድም፣ አንተ አካዳሚክ ተቋም ውስጥ ወደ ህዝቡን እኮ መልሶ መልሶቻ መልሶቻቸዋል። አካዳሚክ ተቋም ውስጥ ያለህ ሰው መሆንክን ነው የሰማሁት መምህር ነህ። መምህር መዋሸት አይችልም። እኔም አካዳሚክ ተቋም ውስጥ ነው ያለሁት። እኔ እየዋሸ አይደለም። እኔ የምሰራው መረጃ ዴታ፣ ያንንም ማየት አለበት። ያንን ብቻ አይደለም ቲፒኤልኤፍ በሰራዊቱ ላይ የወሰደው እርምጃም ማስታወስ እድል ይስጣቸው አቶ ልምድ ያላቸው ሰራዊቶች ነው የተበተኑት። እኔ አሁን እሱም ሆኖ አሁን ባለንበት ሰዓት ያለ የኢትዮጵያ የፖለቲካ ፓወር ማዕከል ቅድም እንደምትለው የብሄረሰቦችን እኩልነት ለማስፈን በሚለው በዛ መስመር የተቃኘ አለመሆኑን የሚያሳይ መረጃ በየቀኑ አያለሁ መንግስት የማይክደው መረጃ ይሄንን እንደሌለ ቁጥር ከሆነ የምትለኝ ወይም ይሄ ጥላቻ ነው ወይም ምንድን ነው ይሄ ጤነኛ አይደለም ለሀገራችንም አይበጅም ብዙዎች ኮምፕሌን የሚያደርጉት እንዲያውም ብዙ ከተቃዋሚ አካባቢ የምንሰማው ይሄንን ነው በቲፒኤልኤፍ ዶሚኔት ዶኗል ሀገሩ ከሚያቀርቡት መረጃ አንዱ ደህንነትና ሚሊተሪ የኢኮኖሚ ተቋማት ራሱ ቲፒኤልኤፍ ያለው የኢንቨስትመንት ብዛት ከህገ መንግስት ውጭ የሆነ ከጅምላ እስከ ችርቻሮ በኢትዮጵያ መከላከያ ሰራዊት ያለው የትግራይ ተወላጆች ኮምፖዚሽን ቁጥር አለ። ኮሎኔሎች በሻለቃ ማዕረግ በሻም አመራር ላይ ያሉት ምልክ ውሳኔ የሚሰጠው ሰው ማነው ነው? ቁልፍ ቁልፍ ውሳኔ ሰጪ ቦታዎች ላይ ያሉት የኢትዮጵያም ውስጥ ከመጣው ብዙ ዘመን ነው ያለኝ የማነበው የማየው መረጃ ነው። ይህንንም የተሳሳተ መረጃ ነው እያነበብክ ያለው የምትለይ ከሆነ ሚዛን ነው እንጂ ነው እያልኩ አይደለም። የሚታይ ነው። መልካም አመሰግናለሁ። እንግዶቼ ጠበቅ ብሎ የጀመረው ክርክር ሌሎችንም በሚጋብዝ መልኩ ቀጥሏል። በመጨረሻው ባነሳችኋቸው አወዛጋቢ ጭብጦች ዙሪያ የበኩላችሁን ብላችኋል። ግራና ቀኝ ክርክራችሁን የምትከታተሉ አድማጮችም ዘንድ ክርክሩ ከዚህም ውጭ ይቀጥላል። አድማጮቻችን በአነጋገሪ ርዕሰ ጉዳዮች ዙሪያ በየቤታችሁ በያላችሁበት የምትለዋወጧቸውን ሀሳቦች ለዜጎች እኩል የተሻለ እድል በሚሰጡና የህብረተሰብ ቤተሰብን የኑሮ ደረጃ ለማሻሻል በሚያግዙ አዎንታዊ ፋይዳ ባዘለ መንፈስ ብታደርሱን እናስተናግዳለን። አሁን ግን በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረው ክርክር እዚህ ላይ ይገታል። በአገሪቱ ለሚመጡ ለውጦች የተቃዋሚ ኃይሎች ሚና ምንድን ነውና ምንስ ሊሆን ይገባዋል በሚቀጥለው ቅንብር የምንመለስበት አብይ ጭብጥ ይሆናል። አቶ መሀሪ ዮሐንስ መቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂካዊ ጥናቶች ትምህርት ክፍል መምህር የኢህአዴግን ፖሊሲዎች በመከላከል ገዢው ፓርቲ የሚያራምዳቸውንና አልሰሩም ያሏቸውን ፖሊሲዎች በመቃወም አቶ ፈቃደ ሸዋቀና በዚህ በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ በኢትዮጵያ ጉዳዮች በመጽሐፍ ይታወቃሉ። ለዛሬ እዚህ ላይ መቋጠት አለብን። ለሰዓታቸው አመሰግናለሁ። ቤርሰሉ አድማጮች ሳምንታዊውን ክርክር ሰጥ አገባን ባለፈው አርብ የቀረበ ፕሮግራም ነበር፣ በድጋሚ የሰማችሁት። የቴክኒክ ችግሮቹ ቀደም ብለን የጠቆም ናቸው። ፕሮግራሞቻችን ቅደም ተከተል ቢያለዋውጡም የደረሱን ፕሮግራሞች አሉ። ትኩስ ፕሮግራም ደርሶናል። ቀደም ብለን ያስተዋወቅ ነው። በስር ላይ የቆየችው ህይወት አለሙ ከስር ወታ ወዲህ መታ የተሰናዳ ቅንብር አለ። ወደሱ ነው የምናልፈው። አሁን እንደጠቆምኩት የኢትዮጵያ ሴቶች ማዕከል በእንግሊዝኛው አጽህሮት ክሩ በመባል ይታወቃል። ሲአርኢደብልዩ ከጥቂት ወራት በፊት ከኢትዮጵያ እስር ቤት የተለቀቀችውና በቅርቡ ወዲህ ወደ ዩናይት ስቴትስ የመጣችውን ጋዜጠኛ እንዲሁም መምህርት ሪዮት አለሙን ለማክበር ልዩ ስነ ስርዓት አካሂደዋል። ቆንጅታየ ተከታትለዋለች። ከአራት አመታት በላይ በኢትዮጵያ እስር ቤት ቆይታ ከጥቂት ወራት በፊት የተለቀቀችው ጋዜጠኛ ሪዮት አለሙ ከህቷ ከእስከዳር አለሙ ጋር በቅርቡ ወደ ዩናይትድ ስቴትስ መምጣታቸው ሲታወቅ ሪዮት ከዚያ ወዲህ በይፋ በአካል ተገኝታ ለህዝብ የታየችበትና ንግግር ያደረገችበት የመጀመሪያ ዝግጅት ነበር። የትናንቱ ትናንት እሁድ ከቀትር በኋላ ክሩ፣ የኢትዮጵያ ሴቶች ማዕከል ሪዮትና እስከዳር ወደ ዩናይትድ ስቴትስ እንዲመጡ በተለይም ሪዮት በእስር ላይ ሳለች ጀምሮ ለታመመችበት የጡት ሕመም ሕክምና ታገኝ ዘንድ እንድትመጣ የጋበዛት ክሩ በዋሽንግተን በሚገኘው ሆቴል ባደረገው የአክብሮት መግለጫ የምሳ ዝግጅት በርከት ያለ ሕዝብ ነበረ ሊያከብራት የተገኘው። የዓለም አቀፍ የሴቶች የሚዲያ ፋውንዴሽን የጀግና ጋዜጠኞች ተሸላሚ የዩኔስኮ ማለት የተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት የግሌርሞ ካኖ የዓለም የፕሬስ ነጻነት ተሸላሚዋን ለማክበር ክሩ ስላዘጋጀው መሰናዶ የድርጅቱ አመራር አባል ወይዘሮ ገነት ደርቤ እንደዚህ ሲሉ አስረድተዋል። በመጀመሪያ ይህን ስብስብ በዚህ ሁኔታ እንዲካሄድ ለፈቀደ ሀያል አምላክ ክብርና ምስጋና ይባው ቀጥሎም ዋናዋ የክብር እንግዳችን ሪዮት አለሙ ጀግናዋ ወጣት ጋዜጠኛ ከነበርሽበት እስር ነጻ ወጥተሽ እንዲሁም በተሻለ የጤና ሁኔታ ሆነሽ እንኳን በእኛ ወገኖችሽ መሀል ተገኘሽልን በማለት እንኳን ደህና መጣ እንዲሁም እህቷ ውጣ ውረዱን አብራ የተካፈለች እስከ ዳር እንኳን ደህና መጣሽ እንላለን። ክሩ ማዕከላችን ሁለታችሁንም አይዟችሁ ከጎናችሁ ነን እንላለን። ለዚች ወገና ኩሪ ለፍትህ፣ ለነጻነት ብላ ለአራት አመት በስር ለቆየችና ከባድ መስዋዕትነት የከፈለች እህታችን የሚገባትን ክብር ለመስጠት እንኳን ደህና መጣሽ ለማለት የሴቶች የመብት ማዕከል ይህን የዛሬውን የአክብሮት ፕሮግራም እናንተን ወገኖቿን በመጋበዝ አዘጋጅተዋል። ሪዮትን ለማክበር ጥሪያችን ተቀብላችሁ ስለተገኛችሁልን ከልብ እናመሰግናለን። እሷን ማክበራችን ለሁላችንም ኩራትና ክብር እንዲሁም የዜግነት ግዴታችን ሲሆን ለሌሎች እንደሷ ለነጻነት መስዋዕትነት እየከፈሉ ላሉትም ወገኖቻችን አበረታች ይሆናል ብለን እናምናለን። በዚህ ዝግጅት ላይ ጋዜጠኛ ርዮትን ለታዳሚው እንዲያስተዋውቅና ስለ እሷ እንዲናገር የተጋበዘው አርቲስት አክቲቪስት ታማኝ በየነ በኢትዮጵያ ቴሌቪዥን በተለያዩ ዘጋቢ ወይም ዶክመንተሪ ፊልሞች ላይ ስለ ኢትዮጵያ ሴቶች ትግል ታሪክ ሲሰራ ማርታ መብራቱና ቀሺ ገብሩ ስለተባሉ ታጋዮች የተሰሩትን ዘጋቢ ፊልሞች ለታዳሚው ካሳየ በኋላ ርዮትስ ጀግና ለመባል የማትበቃ ሆኖ ነው ሲል ተናግሯል። የቀሺ ገቡን ታላቅ ጀግንነት ከውጊዋ በላይ ለነሱ ትልቅ ያደረጋት በደርግ ስትሬዛ ኢንተርቪው ውስጥ እና ህወሓት ከእርሻ ላይ ወጣቱን እያስገደደ ያሰማራል ስትባል ሐሰት ነው አለች። በድርግጭ ሆና ይህን ያሳዩን እና እውነትም ጀግና ነች። ታዲያ ይህ ጀግንነት ሌሎች ኢትዮጵያውያን ሲያደርጉት ለምን ወንጀል ይሆናል? ከአሸባሪው ግንቦት ሰባት ሆነ ከሌላውም ጋር ሰርተሻል ስትባል፣ በፍጹም ይቅርታ ጠይቅ ስትባል፣ በፍጹም ብላ የቆመችን ርዕዮት አምስት ዓመት ለማሰር ያስገደዳቸው ምንድን ነው? እውነትን ይዛ በመቆሟ ሊያከብሯት ሲገባ ከነ ህመሟ ሕክምና መከልከላቸው ለምን? በነሱ መለኪያ ጀግና ማለት እንዴት ነበር? ባመኑበት ጸንቶ የሚያምኑበትን መናገር ከሆነ ሪዮት የሁሉም ጀግና ናት። የሁላችንም ጀግና ናት። የጡት ህመም ለአብዛኞቻችሁ ሴቶች ምን እንደሆነ ታውቃላችሁ። ምርጫዋ ሁለት ነበር። አንድ ይህን አስደንጋጭ የህመም አይነት ቶሎ ለመገላገል እነሱ የሚሉትን መቀበልና ወጥቶ መታከል። ሁለተኛው አማራጭ ግን ከነ እምነት ሞትን መቀበል ይሄን ነበር የመረጠችው። ካንሰር ሊሆን ይችላል ተብሎ በሚጠረጠሩ በሽታ ውስጥ ይቅርታ ጠይቂና ውጪ ነው ያለው። ከነ ህመሜ ከነ እውነቴ ሞት አለው ብላ ነው የቆመች ቁሙና ታማኝ እንዲሁም የሪዮት እህት እስከዳር አለሙ የእርሷን የእስር ቤት ቆይታ አስመልክተው በስፋት የተናገሩ ሲሆን ተሰብሳቢው ራሷም ጋዜጠኛ ሪዮት ጭምር በስሜት ተውጠው ሲያለቅሱ ተስተውሏል። ሪዮት ወደ ዩናይትድ ስቴትስ እንድትመጣ በተለይም ደግሞ እስር ቤት ከነበረችበት ጊዜ አንስቶ አሳሳቢ ሆኖ ለቆየውና ቀደም ሲል ታማኝ ሲናገር ለተሰማው የጡት ህመም ጥሩ ህክምና እንድታገኝ የጋበዛትን የኢትዮጵያ ሴቶች የመብት ማዕከል አመስግናለች። የሚከተለውንም ተናግራለች ሪዮት በዚህ ቦታ እንድገኝ በሰላም ጠብቆ በጤና ጠብቆ ብርታት ሰጥቶ እዚህ ላደረሰኝ እግዚአብሔር እጅግ እጅግ በጣም አድርጌ አመሰግናለሁ። በእናንተ ፊት በመቀጠል ቤተሰቦቼ መከራዬ ሁሉ መከራቸው ሆኖ አብረውኝ በመቆም ስንቅ ከማመላለስ ያንን ፈታኝ የቃሊቲ መንገድ እና ፀሐይ ከመቋቋም ጀምሮ ሌሎች ብዙ ነገሮችን በማድረግ እና በመሆን አብረውኝ ስለነበሩ በጣም አድርጌ አመሰግናቸዋለሁኝ። ብዙ ነው እንግዲህ የሚመሰግነው። ከኔ ጋር የነበሩ ሰዎች በጣም ድርጅቶች ብዙ ናቸው። ህዝብ ነው ያለው። ጋዜጠኞች፣ ኢትዮጵያ ውስጥም ከውጭም ያሉ ኢትዮጵያውያን የሆኑም ያልሆኑም ስለ ስለኔ ብዙ ጽፈዋል፣ ብዙ ተናግረዋል፣ የተለያዩ የሚዲያ ውጤቶችን በመጠቀም ብዙ ታግለዋል። ስለዚህ እጅግ በጣም አመሰግናቸዋለሁ። በሀገር ቤትና በውጭም የሚገኙ የተቃዋሚ ፓርቲ አመራሮች፣ አባላት ደጋፊዎች እንደዚሁ ከጎን የነበሩ ሰልፍ በመጥራት በተለያየ መንገድ ይህን ላደረጉት በሙሉ እጅግ አድርጌ እንደማመሰግናቸው ልናገር። ወዳለው ሽልማትና እውቅና ለሰጠኝ የዓለም አቀፍ ማህበረሰብ አባላት፣ ኢትዮጵያውያን ድርጅቶች እንዲሁ እጅግ አድርጌ በጣም አመሰግናለሁ። ቅድም ብያለሁ፣ ወደዚህ ሀገር እንድንመጣ ክሪው እንደገና ደግሞ አይደብሎኤምኤፍ ኢንቪቴሽን ሌተር በመላክ እንደገና ይህን ፕሮግራም ደግሞ በማዘጋጀት ክሪው ያደረገው ነገር እጅግ በጣም አመሰግናለሁ። አይደለም ይልቅስ ደግሞ አሁን እዚህ ባለውበት ሁኔታ ሕክምናዬን እንድትከታተል ሙሉ ወጪውን በመቻል እያደረጉት ላለው ነገር ምስጋና በጣም የላቀ ነው። ቋንቋ አማረም አላማረም እንዳልተዘጋጀ ሰው ግን የሆነ ማስተላልፈው መልዕክት መቼ ይኖራል እና ጥቂት ልል እፈልጋለሁ። አንድ ዮናስ ይመስለኛል ጋዜጠኛ ዮናስ የሚባል አንድ ግጥም አለው። ግጥሙን በትክክል በዳል በለው ሜጃ ሀሳቡን ልንገራችሁና የመታኝን ድንጋይ ምን ነው ባነሳሁት ልጅህም እንደኔው ሲመታው አየሁት ይላል። ሚቀጥለ አመት ከዛም እንደገና ወገኖቻችን በረሃብ እንዳይጋለጡ ካሰብን ምን መሆን አለበት? የእነዚህ ሁሉ ችግሮች ምንጭና ችግሩ ሲፈጠር ደግሞ ለመከላከል ፍቃደኛ ያልሆነውን መንግስት ማንሳት አለብን። ድንጋዩ እሱ ነው ለኔ። እዚህ የቅርብ ጊዜ ነገሮችን እንኳን ብንነጋገር ለምሳሌ ከአዲስ አበባ ማስተርፕላን ጋር በተያያዘ ተቃውሞ እያሰሙ ያሉ የኦሮሞ ተማሪዎች ላይ እየተፈጸመ ያለውን ግፍ ታያላችሁ። በሶሻል ሚዲያ አምና እንደዚሁ ልጆች ሰልፍ ወጥተው ሞተዋል፣ ተገድለዋል። እንደዚሁ በተመሳሳይ ጥያቄ በጥስጣር ትግሎች በየቦታው እያደረግን ወደ አንድነት ሳንመጣ አሁንም ድንጋዩ ካልተነሳ በቀር ነገም ይሄ ችግር ይቀጥላል። ነገም ሰዎች ሰልፍ ይወጣሉ፣ ነገም ይገደላሉ። እየከፋፈለ የከፋፍለህ ግዛ አካሄዱ ምን እየፈጠረ እንደሆነ ታያላችሁ። ዛሬ የአማራ ተወላጆች በየትኛውም የኢትዮጵያ ክልል ሊኖሩ የቻሉ አይደለም። ለክልል መንግስታት የሚዘራው የፕሮፓጋንዳ መርዝ አለ። እነሱ ሌሎች ሰዎችን እያፈሩ እየተባበሩ በሀገር እንዳይኖሩ እየተደረገ ነው። እየተገደሉ ነው። ምን ምን አይነት አሰቃቂ ፎቶዎችን በየሶሻል ሚዲያው እንደምናየ ሁላችሁም የምታውቁት ነገር ነው። ኢትዮጵያም ተኝታ ድንጋይ ትልቅ ድንጋይ ተጭኖባት ነው የምትታየው። ከዛ የሆኑ ሰዎች በግራ በኩል ያለውን ይሄ ብቻ ነው የሚመለከተን ብለው ለማንሳት ይሞክራሉ። የተወሰኑት በቀኝ በኩል ያለውን የተወሰኑት ምናምን። እንደዛ አይደለም መሆን ያለበት፣ ሁላችንም ነን የሚያገባን። ያልተነካ የተበተሰብ ክፍል የለም፣ ምናልባት መጠኑና አይነቱ ሊለያይ ይችል ይሆናል እንጂ። ስለዚህ የአንዳችንም የሌላችንም ህመም ነው እንደ አንድ አገር ልጆች ልመና ጀምር ነው ማቀረው ማቀርበው ለኢትዮጵያውያን በሙሉ ማለት ነው። የሪዮት አለሙ እህት እስከ ዳር አለሙ በሪዮት እስር ቤተሰባቸው ያሳለፈውን እንዲህ ስትል ነበር ያስረዳችው። በአንድ ወቅት ዳንኤል ሽበሺ የሚባለው በአሁኑ ሰዓት በስር የሚገኘው የቅድሚ አንድነት አመራር ከኔ ጋር ሪዮት ሊያይ ወደዛ ሄዶ ነበር እና ምን አለ እረፍት የምትመጣ በሁለት አጃቢ ፖሊስ መሀል ነው መሀል ሆና ነው የምታዋራጅ። አንዳንዴ ለእኔ አጃቢ ይመደባል እና አራት ፖሊስ ከባችሁ ምንድን ነው የምታወሩት? አስቡትና፣ ምን አለ ዳንኤል ሽበሺ፣ እነዚህ ልጆች እኮ እንደ ህዝ ሙማማች የሚያወሩት የጋራ ነገር ይኖራችኋል፣ ይህን ነው የነሳችኋቸው አላቸው። እውነት ነው፣ እስር ስንል ትልቅ ነገር ነው የሚታየ፣ ግን ይሄንን ነው የምንነሳው ከህዝብ ጋር አለማውራትን፣ የፈለጋችሁትን ነገር አለማውራት ሁሉ ነው የምትከለከሉት። ስለ ሀገር ሬውት ቅድም ታማኝ ብሎታል ያው እንድነግራት ትፈልጋለች በምትጠይቅ ጊዜ ግን ፖለቲካ አታውሩ ነው የምንባለው። በአስር ደቂቃ እንግዲህ እግዚአብሔር ያሳያችሁ ምን አይነት ፖለቲካ እንደሚወራ ከሰላምታ ያለፈ። ጭራሽ ይሄ ነገር እየከፋ ሄዶ ከሁለት አመታት በኋላ ከታሰረች እንዴ እንዳለ ያ ተደረገ። ምክንያቱም ምንድን ነው አሁንም ፖለቲካ ያወራሉ ነው አንድ አመት ከስምንት ወር ያህል ሪዮትን አላየኋትም ነበር። አስቡ አንድ አመት ከስምንት ወር ያህል ስንት ጊዜ በር ላይ ደርሳለሁ፣ እናቴ ናት፣ አደርስላታለሁ፣ እመለሳለሁ፣ አላያት። በር ላይ ደርሳችሁ አንድ አጥር ሽቦ እህትን እንዳታያት የሚከለክል መንግስት ማለት ነው። ብዙ ሀዘን አላበዛባችሁ። መጨረሻ ላይ መናገር የምፈልገው ነገር ጉዳይ ያው የኢትዮጵያ ሴቶች መብት ማዕከል በሴቶች መብት ላይ መስራት ለመስራት መሰብሰባችሁ አክብሮት ልገልጽ ይፈልጋሉ ልትሰሩበት የምትችሉት ብዙ ጉዳይ እንዳለ ይገባኛል። በተለይ ግን በእኛ ሀገር ሁኔታ ሴት ልጅ ማለት ለቤተሰብ ምን ማለት እንደሆነች ው ይገባችኋል። ትልቅ ነገር ነው እንግዲህ ይቺ ሴት ነች። እናትም እህትም ልጅ የሆነች ሴት ነች። ከቤተሰብ ውስጥ የምትጎለው እኛም እንደ አንድ ተጠቂ ሪዮት በመጉደሏ ምክንያት ቤተሰባችን እንደጨለማ ውስጥ እንደነበረ ያው ምስክር እኔ ነኝ። ከቤተሰብ ውስጥ ማጉደል ማለት ያው ብዙ ነገር መጉደል ነው። ስለዚህ እዚህ ነገር ላይ ብትሰሩ ብዙ ማንሳት እንችላለን። እስር ቤት ውስጥ ያሉ ማዋይሽ ዓለምን ከልጇ ከናርዶስ ጋር ማንሳት እችላለሁ። እማዋይሽ የዕድሜ ልክ ፍርደኛ ነች። እማዋይሽ ስታሰር ናርዶስ የአስራ አራት አመት ልጅ ነበረች። ልጇ ትምህርት ቤት መሄድ አለባት። ይቺ ልጅ ግን ለእናቷ ስንቅ እንድታመላለስ የሆነችው ትምህርቷ ላይ ቀጥላ ጥሩ ደረጃ መድረስ የሚገባት ይኸው ለስምንት አመታት ለእናቷ ስንቅ እያመላለሰች ነው ያለችው። ሰርታ ለምን ማንሳት እንችላለን እስር ቤት ወልዳ እስር ቤት ታደርሳ። በዛ አስቀያሚ ሁኔታ ሌሎች ሌሎች ብዙዎችም ሂሩት ክፍሌ፣ ጫልቱ ታከለን እንችል። እኔ እንደ ሪዮት እህት እንደ እስረኛ ቤተሰብ የደረሰብኝ ብዙሳቢ በጀበ በጥቂቱ ብነግራችሁ የሪዮት እህት በመሆኔ እና ስለ ሪዮት በመናገሬ ኢንተርቪዎች በመስጠቴ ስለ ሪዮት በመናገሬ የተነሳ ብቻ ኢትዮጵያ ውስጥ ስራ እንዳሰራ ነው የተደረገው። ከተለያየ መስሪያ ቤቶች አሉ ራሴ ፊት ለፊት በመምጣት ከአሁን በኋላ የትኛውን መስራት አትችሉ የተባልኩ የተለያየ ድብደባዎች በተለያየ ጊዜ ተፈጽሞብኛል። እኔ አደለውም የእኔ ጓደኞች ድብደባ ተፈጽሞባቸዋል። እንግዲህ በአሁኑ ሰዓት ያለችው ኢህአዴግ የሚመራት ኢትዮጵያ እቺ ነች። አስሮ እንኳን አይተው ለቤተሰቦች ቤተሰብን ነው የሚያስረው። ኢኮኖሚካሊ ማዳከም ይፈልጋል። ሞራላችሁ እንዲሰበር ይፈልጋል። እስረኛው ላይ ብቻ አደለም ይህ ነገር የሚቆመው እና እንደ ሴቶች መብት ማዕከል ሴቶች እስረኞች ላይ ብትሰሩ ትንሽ ምክር የሚታመት ፈልጌ ነው።

ፎቶ ለመነሳት ለመተዋወቅ ይረባረብ በነበረው ታዳሚ መካከል አጠር ላለ ቃለመጠይቅ አግኝቻት ነበረ። የጡት ሕመሟን አስመልክቶ ጠይቂያታለሁ። ከካንሰር ነፃ የመባሏን መልካም ዜና ነግራኛለች። ይሁን እንጂ በጡቷ ላይ ላለው እብጠት በቅርቡ ለቀዶ ጥገና ቀጠሮ ያላት መሆኑን ገልጻልናለች። ወንጅ ታየን ለዘገባዋ እናመሰግናለን። አሁን ወደ ቀጣዩ ዝርዝር ዘገባ ነው የምንሻገረው። አቶ ምትኩ ካሳ የግብርና ሚኒስቴር ዴታና የአደጋ መከላከልና ዝግጁነት ብሔራዊ ኮሚቴ ጸሐፊ ናቸው። በድርቁ እርዳታ ዙሪያ ከአዲስ አበባ ዘጋቢያችን እስክንድር ፍሬው ጋር ቃለምልልስ አካሂደዋል። አቶ ምትኩን ያነጋገረው ቀደም ብዬ እንደጠቀስኩት እስክንድር ፍሬው ነው። ወደ ቃለምልልሱ እንሻገር። መሬት ላይ ወዳለው ሁኔታ ልመልሰውት፣ አቶ ምትኩ፣ ለምሳሌ የተለያዩ ድጋፎች እየተደረጉ እንደሆነ ገልጸዋል፣ ስምንት ነጥብ ሁለት ሚሊዮን ለሚሆኑ ኢትዮጵያውያን። አንዳንዶቹ በአንዳንድ አካባቢዎች አሉ፣ ግን ድጋፉ በመጠንም አነስተኛ ነው፣ ቶሎም አልመጣም የሚል ቅሬታ አላቸው። በዚህ ላይ ምንድን ነው ያለሁት አስተያየት? መልካም፣ አንዱ እዚህ ጋር መታወቅ የሚገባው አሁን የምንሰጠው እርዳታ ዓለም አቀፍ ደረጃን የጠበቀ ነው። ያ ማለት ለአንድ ሰው 2100 ኪሎ ካሎሪ በቀን የሚያስገኝ ነው። ያ ማለት በእያንዳንዱ በነፍስ ወከፍ 15 ኪሎ ግራም ስንዴ፣ 1.5 ኪሎ ግራም ጥራጥሬ፣ ግማሽ ሊትር 45 ኪሎ ግራም ዘይትና እድሜያቸው ከ5 ዓመት በታች ለሆኑት እና ለነፍሰ ጡርና ለሚያጠቡ እናቶች በነፍስ ወከፍ 4.5 ኪሎ ግራም አልሚ ምግብ ነው የሚሰጠው። ይሄ ማለት ቅድም ያልኩትን ካሎሪ የሚያሟላ ነው። ለዚህ ይሄ ለእያንዳንዱ ሲሰጥ በዛ አግባብ ነው የሚሰጠው። አንድ ያለ ሁለት ሲሰጥ በወር ነው የሚሰጠው። ስለዚህ እንደዚህ አይነት ችግሮችን ለማስወገድ ምንድነው ያደረግ ነው? ለምሳሌ እርዳታ ስናሰራጭ እንደምሳሌ እንውሰድና አምስተኛ ዙር እርዳታ የሰጠንበት ወረዳ አምስተኛ ወር ማለት ነው። አዎ አምስተኛ ወር እርዳታ የሰጠንበት ወረዳ ቀጥሎ የስድስት ያዝ ወር ሲሰጠው መጀመሪያ እሱን ነው የምናስቀድሙ። ለምን ወር ይሞላዋል ምክንያት መቋረጥ የለበትም። በዛ አግባብ ነው የምንሰጠው። አንድ ያለ ሁለተኛ እርዳታውን ስንሰጥ ቅደም ተከታይ አስቀምጠን ነው የምንሰጠው። አሁን ድርቁ የከፋ ችግር ግራ ማን ነው ጠንካራ ጉዳት ባደረሰባቸው አካባቢዎች ላይ ሆትስፖት አንድ ተብሎ የሚጠሩ አለ። አሁን የድርቁ ችግር ጠንከር ባለባቸው አካባቢዎች ላይ ቀደም ብለን ነው የምንሰጠው። ሁሉንም ነገር ቀለል ባለባቸው አካባቢዎች ደግሞ አስከትለን ነው የምንሰጠው። ለምን በዛ መልክ መስጠት ካልቻል ጉዳቱ የከፋ ሊሆን ስለሚችል ድርቁ ጠንከር ባለባቸው አካባቢዎች አስቀድመን እንሰጣለን። ቀለል ባለባቸው ቦታ አስከትለን ነው የምንሰጠው። ስለዚህ ያ ማለት ምንድነው? በሚፈለገው መጠን በሚፈለገው ወቅት ነው እያቀረብን የምንገኘው። ምክንያቱም ይህን ማድረግ ስንችል ብቻ ነው እያንዳንዱ ሰው በቀን የሚያስፈልገውን ኪሎ ካሎሪ አግኝቶ የድርቁን አደጋ መቋቋም የሚችል ነው። ይህ ስላለ በዚህ መልክ ነው ሊወሰድ የሚገባው። ለምሳሌ አንዳንድ አካባቢዎች ያሉ ተረጂዎች ወይም ከተረጂዎች መካተት ያልቻሉ ሰዎች ከብቶቻችን እስክንሸጥ እንጠበቃለን እናንተ ከብቶቻችሁን እሸጣችሁ መብላት ትችላላችሁ፣ ሕይወታችሁ ማትረፍ ትችላላችሁ እንባላለን እና ከእርዳታ ውጭ ተደርገናል። ጥሪት እስክናሟጠጥ ለምን እንጠበቃለን? የሚል አስተያየት የሰጡ አሉ። ለምሳሌ ምንድን ነው መስፈርቱ? አንድ ሰው ድርቅ ባጠቃቸው አካባቢዎች ነዋሪ የሆነ ቤተሰብ ድጋፍ እንዲደረግለት ለማድረግ ምንድን ነው መስፈርቱ? ምንድን ነው ይሄ? ለሁሉም እርዳታ አይሰጥም። ለሁሉም እርዳታ የማይሰጥበት ሦስት ምክንያቶች ማንሳት እንችላለን። አንደኛ፣ የራሱ ገቢ ያለው የራሱ ምርት ያለው እርዳታ ሊሰጥ አይገባም። ምርቱ መጠቀም ይችላል፣ ያለው ገንዘብ ገዝቶ መጠቀም ይችላል። አንድ ያለ ስለዚህ ላለው የምንሰጥ ከሆነ ጥገኝነትን ነው የምናስፋፋ። አንድ እሱ አለ። ሁለተኛ ደግሞ ለሁሉም እርዳታ የሚሰጥ ከሆነ ከሀብት ግኝት ጋር ተያይዞ የራሱ አሉታ ተጽእኖ አለው። ሁለተኛው ይሄ ነው። ሶስተኛው ምክንያት እርዳታ ለነዚህ ሰዎች ማንሰጥበት የራሳቸው ጥሪት አላቸው ናቸው ቅድም ቀደም እንደጠቀስኩት። ስለዚህ የራሳቸውን ጥሪት በመጠቀም ብዙ ርቀት መሄድ የሚችሉ ናቸው። ስለዚህ ሊረዱ በሚገባበት ሰዓት ይረዳሉ። ይሄ ማለት ግን ይሄ ማለት ግን ያለችውን ጥሪት አሟጦ እስከሚጨርስ ድረስ አይጠበቅም። ስለዚህ በአካባቢው የራሱ የቀበሌ ደረጃ ላይ ህብረተሰቡንም ጭምር ያካተተ ኮሚቴ አለ። የትኛው እርዳታ ያስፈልጋል፣ የትኛው አስፈልገው የሚለውን ምክንያቱም ከማንኛውም አካል የበለጠ ስለ አንድ ሰው ሁኔታ የሚያቆማን ነው፣ ህብረተሰቡ። የትኛው ሰው እርዳታ ያስፈልገው፣ የትኛው ሰው አስፈልገው የሚለውን የሚያቆማን፣ ምክንያቱም አደረጃጀቶች አሉ ከላይ እስከታይ ድረስ በነዚህ አደራጃቶች መሰረት እርዳታ ያስፈልገዋል የሚባለው ኮሚኒቲ ራሱ ነው የሚለየው እና በለየበት ለተለዩት የሰጣቸው ላልተለዩቱ የማይሰጥባቸው አግባብነት አለ። ይሄ ነው አንዱ ገዢው። ሁለተኛ መታወቅ ያለበት ምንድነው? ይሄ እርዳታ በሚቀርብበት ሰዓት እንደዘላቂ መፍትሄ ተደርጎ አይደለም እየቀረበ ያለው እና ጎን ለጎን ደግሞ የልማት ስራዎች ጭምር እየሰሩ ነው ያሉት። ለዚህ በነዚህ የልማት ስራዎች አማካይነትም ራሱን የሚችልበት ራሱን ቀጣዮት የሚመራበትም ሁኔታዎች አሉ። በዚህ ዋናው ምድር ጥገኝትን በሚያስወግድ መልክ ወጣ ደሞ ሊረዳ የሚገባው ሰው በትክክል ለአካባቢ ሕብረተሰብ ገምግሞ ከኬሌ ይልቅ ኬሌ ሊረዳ ይገባል የሚለው እሱን ተከትለን ለባሰባቸው ለባሰባቸው ለባሰባቸው ነው። ድርድር የሚገባቸው ስንት ከብት አንዳንዶቹ የሚሉት አሁን አንድ ሁለት ከብት ስላለን ብቻ እነሱን አሟጠን ክንሸጥ ለምን እንጠበቃለን? ለምን ድጋፍ አይደረግልን? ምን በላው ነገር ቤታችን ሳይኖር ችግር ውስጥ ሆነን ከብቶቻችን ስለሚታዩ ብቻ ለድጋ ለእርዳታ ብቋርላችሁ እንባላለን የሚል ነው እና በትክክል የተቀመጠ መስፈርት አለው አቶ ምትኩ ለምሳሌ ይሄኛው ቤተሰብ ሊረዳ ይረዳ ይቀበል የሚል በዚህ ካለ ገዢው ነገር ምንድነው እዚህ ጋር ምርት ካለውና የገንዘብ አቅም ካለው አይረዳም። ምርት ከሌለው የገንዘብ አቅም ከሌለው ይረዳል። ስለዚህ ይህንን በምንድን ነው የምናረጋግጠው ከተባለ ታች ባለው መዋቅር በራሱ በአርሶ አደሩ መዋቅር፣ በአርብቶ አደሩ መዋቅር ነው የምናረጋግጠው። ስለዚህ ከዛ ተገምግሞ ሊረዳ ይገባል የሚል ነገር ከመጣ እንይዛለን። ብዙ ጊዜም ይያዛል። አሁን ለምሳሌ እንኳንስ እርዳታ ውስጥ የገቡ አካባቢዎች ይቅርና ለምሳሌ በአሴስመንቱ በግምገማ ወቅት ያልታቀፉ ወረዳዎች ይኖራሉ። ምረዳቸው ማለት ምንድነው? ግምገማ በተካሄደበት ሰዓት ጥሩ ሁኔታ ላይ ነበሩ። ነገር ግን ግምገማው ከተደረገ በኋላ በአንድም ሆነ በሌላ ምክንያት ችግር ላይ ወደቁ ወረዳዎች ካሉ ግምገማ ውስጥ አልተካተቱም ተብሎ አይታለፍም። ትልቁ ነገር የዜጎችን ሕይወት መታደግ ነው። ያ ስላለ እነሱ እናስገባለን። በተመሳሳይ በተመሳሳይ መንገድም አሁን አንድ ከብት ሁለት ከብት ስላለው አትረዳም አይባልም ሽጦ እንዲጨርስ አይፈቀድም። እንደውም ሽጦ እንዲጨርስም አይመከርም። የተወሰኑትን ሽጦ፣ የተወሰኑትን ግን መኖ የቀረበለት ይዞ እንዲቆይ ይፈልጋል። ምክንያት ዝናብ በሚዘንብበት ሰዓት እነሱን ይዞ ነው ተኪ መተዳደሪያውን ማቆየት የሚችለው በዘላቂነት መጠቀም ይችላል ስላለ ገዥው ምንድን ነው አሁን እላ ያለው አካል አይደለም። ይክለን ያዝ ይክለን አትያዝም የለውም። እታች ያለው መዋቅር ራሱ የአርሶ አደሩ መዋቅር የአርብቶ አደሩ መዋቅር ነው እከሌ ይረዳል እከሌ አይረዳም ብሎ የሚወስነው በዚህ መነሻነት፣ ቀደም ብዬ እንዳልኩት ምርት ካለ ገንዘብ ካለ አይረዳም። ለምን አንደኛ ያለውን የምንረዳ ከሆነ ከሀብትም ከሀብት ብክነት ነው የሚሆነው ሁለተኛም ጥገኝነት ነው የምንፈጥረው። ስለዚህ ያንንም መከላከል ረገድ ነው በትክክል ማን ሊረዳ ይገባል ማን ሊረዳ ይገባል ማለት የሚለየው ነገር ግን ህብረተሰቡ ገምግሞ እከሌ ሊረዳ ይገባል ተብሎ ከመጣ በተጨማሪ ቁጥነት እንይዛለን ለምሳሌ እርግጠኛ ነኝና እርግጠኛ ነኝ 8.2 ሚሊዮን ውስጥ የሌሉ ሰዎች አሁን በመኸር ግምገማ ውስጥ ተካትተው ይመጣሉ። እነዚህ ሰዎች እንግዲህ ከብት የሌላቸው ሰዎች ናቸው ማለት አይቻልም። አላቸው ብዙዎቹ አላቸው። ያ ስላለ ጥሪቱን አማጦ ጨርሶ ወደ እርዳታ እንዲመጣ ለሚፈልገው ጥሪቱም እያለው ነገር ግን ጥሪቱን ማቆየት ብን በተለይ ከእንስሳት ሀብቱ ጋር ተያይዞ ሊንከባከው የሚችለው በተለይ ብሪዲንግ ስቶክ የርቢ እንስሳትን ይዞ አቆይቶ ዝናብ በሚዘንብበት ሰዓት እሱ መሰረት አድርጎ እንዲሰራ ይፈልጋል። ከዛ ባሻገር ገንዘብ ካለው መጠቀም አለበት። ገንዘቡ ለምን ገንዘብ የሌላቸው ሰዎች አሉ። አጠገቡ በዚህ ገንዘብ ላለው ሰውና ገንዘብ የሌለው ሰው ሊረዳ የሚገባው እንዲሁ ስናይ ገንዘብ የሌለው ሰው ነው። ያንን ነው ቅደም ተከተል ሰጥተን እየረዳን ያለን። አንዳንድ ዘገባዎች አሉ፣ እስካሁን ሰምቶት ሊሆን ይችላል። በተለይ የብሪታኒያ ዓለም አቀፍ ማሰራጫ ኮርፖሬሽን ቢቢሲ የሰራውን ጨምሮ ማለት ነው። ሰዎች ጭምር ህጻናት የሚሞቱበት ሁኔታ አለ። አሁን በተከሰተው ድርቅ ምክንያት የእርዳታ ስላልደረሰላቸው ወይም በድርቁ መክፋት ምክንያት ለከፍተኛ ረሃብ የተጋለጡ ሰዎች የሚገኛሉ የሚሉ መረጃዎች ይወጣሉ። ምንድን ነው በዚህ ላይ ያለው ታስተያየት? እኔ በዚህ ላይ እንግዲህ ቢቢሲ አወጣ የተባለውን ምስል ከአንዴም ሶስት አይቻል። ስለዚህ ምናልባት ምስሉ ላይ ተን እንደሆነ እንኳን ሰዎች በራብ ሊሞቱ ጥና የራ ምልክትም አይታይባቸው። ምክንያቱም የስነ ምግብ ችግር እኔ እስከ ማቆ ድረስ ከትንሽ ህጻን ነው የሚጀምረው። ትንሽ ህጻን ነው የሚቆዳው፣ ከትንሽ ጀምሮ ላይ ነው የሚሄደው። ስለዚህ እናትየው ተሸክማለችውን ስናይ ሙሉ ሰውነት ያለው ህጻን አብሮ ያሉትን ታላቅ ወንድሞች ምንም ስናይ ሙሉ ሰውነት ያላቸው ናቸው። አብሮ ያሉትም ሰዎች ስናይ ሙሉ ሰውነት ያላቸው ሰዎች ናቸው። እንኳን በረሀብ ሰው ሊሞት ይቅርና የራብ ምልክት እንኳን የማይታይባቸው ሰዎች ናቸው። እዛ ጋር ምናየው ለዚያ ስላለ ሰው በራ ምክንያት ሞቷል ያማት ምንድነው በቀን ሁለት ሰው ሞቷል ከተባለ፣ ህጻናት ሞቷል ከተባለ እርዳታ ማሳያ ጊዜ ጀምሮ አስሩ አካባቢ ነው የሚሆነው 600 ህጻናት ሞቷል ማለት ነው። በዛ አካባቢ ብቻ ይህ ከእውነት የራቀ ነው እንጂ ከዚህ የዘለለ ፋይዳ አለው አይደለም፣ ዘገባው እና ቀደም ብየን እንዳልኩት ምንም የሞተ ሰው የለንም። ምክንያቱም መንግሥት በአግባቡ በሚፈለገው ወቅትና በሚፈለገው መጠን እርዳታ እያቀረበ ስላለ ከዚህ ጋር ታያይዞ ምንም የሞተ ሰው የለም። ያንን ደግመን ደጋግመን እስከ አካባቢ ድረስ በመሄድ ቼክ ተደርጓል። ቀደም ብሎ እንዳልነበረ እርግጠኛ ነኝ።

አድማጭ ፕሮግራማችን እያገባደድን ነው። አንድ ሁለት አጠር ያሉ ዜናዎች አሉን። የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ 5.75 ህፃናትን ጨምሮ 10.1 ሚሊዮን ህዝብ ኢትዮጵያ ውስጥ ለከፋ ረሃብ እንደሚጋለጥ አስታውቋል። አንዱ ፈረንሳይ ዋና ከተማ ፓሪስ፣ ሌላው ዩናይትድ ስቴትስ ካሊፎርኒያ በአጠቃላይ ሁለት ህዝብ ላይ የተፈጸሙ ግድያዎች ወደፊት ሌላ ጥቃት እንዳይደርስ ለመከላከል እንዲቻል የውጭ ዜጎች ወደዚህ ሀገር የሚገቡበትን ሁኔታ በተመለከተ የዩናይትድ ስቴትስ መሪዎች ሁለት የቪዛ አሰጣጥ አማራጮችን አቅርበዋል። አንዱ ቀደም ሲል ገጠናል ኬ ዋን እጮኛሞች ወደ የሚመጡበት፣ ሌላው ደግሞ ቪዛ ዌቨር የሚባለው ከ38 ሀገሮች መጥተው ለ90 ቀናት የሚቆዩበት ቪዛ። እነዚህ እንደገና ይጤናሉ፣ ይመረመራሉ ብለዋል ባለስልጣናቱ። አጠር ያለ ዜና